The Voice of America, VOA. ለሁለት ቀናት ይካሄዳል የተባለው ስብሰባውን ዛሬ የጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተቀብሎ ተግባራዊ ለማድረግ የደረሰበትን ውሳኔ የኢትዮጵያ መንግስት ባለፉት ዓመታት ከአንጸባረቀው አቋም የተለየ እንደሆነ የፖለቲካ ትንታኞች እየተናገሩ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል። የኢትዮ ኤርትራ ጦርነት ከተካሄደበት 1990 ጀምሮ ሁለቱን አገራት ሳያስማማ የቀጠለ ሳይፈታ የቆየ አጨቃጫቂ ጉዳይ የአልጄርስ ስምምነት፣ የድንበር ኮሚሽኑ ውሳኔ ዛሬ ስብሰባ የጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ የእስካሁኑን አይመስልም። ለሁለቱ አገሮች ጋራ ጥቅም ሲባል የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተቀብሎ ተግባራዊ ለማድረግ መወሰኑን ነው መግለጫው የጠቀሰው። ለተግባራዊነቱም ያለማመንታት በቁርጠኝነት ይሰራል ብሏል። ኢህአዴግና የኢትዮጵያ መንግስት በመግለጫው ያሉትን በርግጥ ማለታቸው ከሆነ ይህ በርግጥም ከስካሁኑ የተለየ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለም ይህንኑን የሚያብራሩት ከእስካሁኑ አቋም በጣም የተለየ ነው። የነበረው አቋም ምንድን ነው? እንደሚታወቀው በድርድር ነው ይሄን ነገር ውሳኔውን በመሪ ደረጃ ተቀብለናል። አፈጣጠሙ ላይ ሰጥቶ በመስጠት በመደራደር ነው የምንገባበት የሚል ነው የነበረው። የባድመ መወሰን እንግዲህ በዙም ተቀባይነት አልነበረውም። በአብዛኛው ያጋጨ ነገር በመሆኑ እዛ ላይ እንግዲህ ለመደራደር ነው የነበረው ሀሳብ። አሁን ሙሉ በሙሉ ተግባራዊ እናደርጋለን የሚለው ሲመጣ እንግዲህ ከነበረው አቋም እሱ የተለየ ነው ማለት ይቻላል። እዚህ ላይ ባድመን ጠቅሰውልኛል። ስለዚህ ባድመን በተመለከተም በፍርድ ቤቱ የተሰጠውን ውሳኔ በዓለም አቀፉ ፍርድ ቤት ማለት ነው ይመስለኛል ይቀበላለሁ ማለቱ ይሆን ይሄ መግለጫ ይሄ አረፍተ ነገር። እንግዲህ በፊት የነበረው ምንድን ነው የፍርድ ቤቱን ውሳኔ በመሪ ደረጃ እንቀበላለን። ያም ሆኖ ግን ባለስድስት ነጥብ የሰላም መግለጫ በተሰጠበት ጊዜ ምንድነ የተባለው እንደራደር፣ ስጋ ዙሪያ ቁጭ ብለን የትኛው የትኛው ቦታ ይገባል አስተጣጠሙን፣ እንደራደር ነው ተባለው። አሁን ከዛ አልፎ ሙሉ በሙሉ እንቀበላለን ሲባል የሚመስለው እንግዲህ እዚህ አጣፍ ውስጥ የከተተውን ጉዳይ መለወጥ አዝማሚያ ነው እንግዲህ የሚያሳየው። ነገር አሁንም አነጋጋሪ ነገር ሲሆነው ስለ ባድመ ያለው አቋም ነው ነው ይሄ አረፍተ ነገር እነሱን ግልጽ አላደርገም ነው እነሱን ግልጽ አላደረገም። ግን አንድ ሰው ይህን በሚሰማ ጊዜ ቀጥታ የሚያስበው የባድመ ጥያቄ ምንድን ነው የሚሆነው ነው። በዚህ ላይ ተለወጠ ነገር አለ የለም እሚል ይመስለኛል። በኢትዮጵያ በኩል ያለውን አቋም የገለጸው የኢህአዴግ ስራ አስፈጻሚ ኮሚቴ ለኤርትራ መንግስትም ጥሪ አቅርቧል። ያለምንም ቅድመ ሁኔታ የሰላም ጥሪያችንን ይቀበል የሚል በሁለቱም አገሮች ህዝቦች መካከል ከዚህ በፊት የነበረውን አብሮነትና ሰላም ወደነበረበት ለመመለስና ዘላቂነቱን ለማረጋገጥ ለተግባራዊነቱም በቁርጠኝነት እንዲሰራ እንጠይቃለን ያለው የዛሬውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ የሰላም ጥሪ ያቀረቡት በፓርላማ ቃለ መሐላ እንደፈጸሙ ነበር። የኢህአዴግ ስራ አስፈጻሚ ኮሚቴ ለየት ያሉ ውሳኔዎችን ያሳለፈው በኢኮኖሚያዊ ጉዳዮች ላይ ጭምር ነው። በዚህም መሰረት የአገር ውስጥና የውጭ ባለሀብቶች ኢትዮ ቴሌኮምንና የኢትዮጵያ አየር መንገድን ጨምሮ በታላላቅ መንግስታዊ ተቋማት የአክሲዮን ድርሻ እንዲኖራቸው አቅጣጫ አስቀምጧል። መንግስት ትልቁን የአክሲዮን ድርሻ ይዞ ቀሪው አክሲዮን ለአገር ውስጥና ለውጭ ባለሀብቶች እንዲተላለፍ ነው ስራ አስፈጻሚ ኮሚቴው አቅጣጫ ያስቀመጠው። ስራ አስፈጻሚ ኮሚቴው በሌሎች ጉዳዮች ላይ ያደረገውን ግምገማና የደረሰበትን ውሳኔም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ